ስፖርት። ጤና ይስጥልኝ አድማጮች። ኢትዮጵያውያን አንጋፋ አትሌቶች የ21ኛው ክፍለ ዘመን ምርጥ አትሌቶች በሚል ስማቸው በዓለም መድረክ ጎልቶ ተጠርቷል። የፓሪስ ኦሎምፒክ ሊጀምር አራት ቀናት ብቻ ቀርተውታል። የፈረንሳይ ፕሬዚዳንት ኤማኑኤል ማክሮ የኦሎምፒክ መንደሩን ዛሬ በስፍራው ተገኝተው ጎብኝቷል። ከጸጥታ ጥበቃው አንስቶ ፓሪስ ዛሬ ምን ትመስላለች? ቃለ መጠይቅ ይኖረናል። የአገር ውስጥ ቡድኖች የእግር ኳስ የፍፃሜ ውድድር ውጤቶችን አካትናል። በሴቶች ሱፐር ሊግ የእግር ኳስ ግጥሚያ ቼልሲ አስቶን ቪላን ያስተናግዳል። አብራችሁም ቆዩ። በቅድሚያም አትሌቲክስ አትሌት ቀነኒሳ በቀለ የ21ኛው ክፍለ ዘመን ምርጥ አፍሪቃዊ አትሌት ተባለም። ስለ ስፖርት የሚዘግበው የአሜሪካው ቴሌቪዥን ኢኤስፒኤን የ21ኛው ክፍለ ዘመን ምርጥ አስር ታላላቅ አፍሪቃውያን ስፖርተኞችን ይፋ ሲያደርግ ኢትዮጵያና ኬንያ ሁለት አትሌቶችን በማስመረጥ ቀዳሚውን ደረጃ ይዟል። በምርጫው ኢትዮጵያዊው አትሌት ቀነኒሳ በቀለ ቀዳሚውን ደረጃ ይዟል። ኬንያዊው የረዥም ርቀት ሯጭ ኤልዩድ ኪፕቾ ደግሞ ሁለተኛ ደረጃን አግኝቷል። በሴቶች ዘርፍ የዚምባብዌ የዋና ስፖርተኛዋ ክሪስቲ ኮንቨንትሪ አንደኛ ሆና ተመርጣለች። ኢትዮጵያዊቷ አትሌት ጥሩነች ዲባባ ሁለተኛ ደረጃ አግኝታለች። በሁለቱም ጾታ በተደረገው ምርጫ ደግሞ ጥሩነች የአምስተኛ ደረጃን ማግኘት ችላለች። በወንድ አትሌቶች ምርጫ የሁለተኛ ደረጃ ያገኘው ኬንያዊው አትሌት ኤልዩድ ኪፕቾጌ በዘንድሮ የፓሪስ ኦሎምፒክ ድል አስመዝግቦ በዓለም የማራቶን ሩጫ ታሪክ ስሙን ለማስፈር ቆርጦ ተነስቷል። ገና አፍላ ወጣት ሳለ በአውሮፕላን ለመሳፈርና አውሮፓን ለማየት ሲል ሩጫ መጀመሩን የገለጠው ኤልዩድ ኪፕቾጌ ከሁለት አስርተ ዓመታት ወዲህ አዲስ ታሪክ ለማስመዝገብ ጫፍ ደርሷል። ኬንያዊው የሰላሳ ዘጠኝ ዓመት ሯጭ በፓሪስ ኦሎምፒክ ውድድር በማራቶን ፉክክር ድል ከቀናው በዓለም የማራቶን ታሪክ ሶስት ጊዜ በማሸነፍ አዲስ ክብረ ወሰን ይሰብራል ማለት ነው። በማራቶን ታሪክ ለሁለት ጊዜያት በማሸነፍ በታሪክ ድርሳን ስማቸው የተመዘገቡት ዘመን የማይሽረው ኢትዮጵያዊው አትሌት አበበ ቢቂላና ጀርመናዊው አትሌት ቫልደማር ሴርፒንስኪ ናቸው። የሚደንቀው ነገር ያኔው የ18 ዓመት ወጣት አትሌት ኤልዩድ ኪፕቾጌ ከ21 ዓመት በፊት በዓለም አቀፍ መድረክ ለድል የበቃው በፓሪስ ከተማ መሆኑ ነው። እንደ ጎርጎሪዮስ አጣጠር በ203 ኤልዩድ በ500 ሜትር ሲጠበቁ የነበሩትን አትሌት ቀነኒሳ በቀለን ና የሞሮኮ ሯጭ ሂሻም ኤልጌሮይን ቀድሞ ለድል የበቃው ፓሪስ ውስጥ ነበር። ኤልዩድ ኪፕቾጌ በስቴዲየም ውስጥ ካስገኘው ከዚህ ታላቅ ድል በኋላ ግን ፊቱን ያዞረው በጎዳና ላይ ውድድሮች ነበር። ለሁለት ጊዜያት የማራቶን ክብር ወሰን በመስበር አሸንፏል፣ በ2018 ና በ2022 በመጀመሪያው ድል የገባበት ሰዓት 2 ሰዓት ከ1 ደቂቃ ከ39 ሰከንድ ሲሆን በሁለተኛው ደግሞ 30 ሰከንድ አሻሽሎ በ2 ሰዓት ከ1 ደቂቃ ከ9 ሰከንድ ውድድሩን ማጠናቀቅ ችሏል። ምንም እንኳን ይፋዊ ውድድር ተብሎ ባይመዘገብም በቪየና ውድድር እንደ ጎርጎሮስ አቆጣጠር በ2019 ባደረገው የማራቶን ፉክክር ከሁለት ሰዓት ያነሰ ጊዜ በማስመዝገብም በስሙ አዲስ ታሪክ ጽፏል። በወቅቱ ውድድር ልዩ የማስፈንጠሪያ ጫማና አልባሳትም ጥቅም ላይ ውሎ ነበር። ላለፉት አስራ አንድ ዓመታት በይፋ ባደረጋቸው ሀያ ውድድሮች በአስራ ስድስቱ በማሸነፍ ኤሊዩድ ኪፕቾጌ ድንቅ አትሌት መሆኑን አሳይቷል። በእነዚያ ጊዜያቶች ውስጥም አስራ አንድ ውድድሮችን ያሸነፈው በታላላቅ የውድድር መድረኮች ላይ ነው። አምስት ጊዜ የቤርሊን፣ አራት ጊዜ የለንደን፣ አንዳንድ ጊዜ ደግሞ የቶኪዮና የቺካጎ ማራቶን ፉክክሮች ላይ ለድል መብቃትም ችሏል። ኤሊውድ ኪፕቾጌም ዘንድሮ ሕልሙ ተሳክቶለት በማራቶኑ ዘርፍ በዓለማችን አዲስ ታሪክ ያስመዘግብ ይሆን በቅርቡ የሚታይ ይሆናል። አድማጮች፣ የፓሪስ ኦሎምፒክ ሊጀምር አራት ቀናት ነው የቀሩት። ፓሪስ ምን ትመስላለች? የፓሪስ ወኪላችን ሃይማኖት ጥሩነ መስመር ላይ ትገኛለች። የኦሎምፒክ መንደር እዛ አካባቢ ላይ ባለስልጣናትም ተገኝተው ነበር። እነ ፕሬዚዳንት ማክሮን ጨምሮ ማለት ነው። ምን ይመስል ነበር የዛሬው ሂደት? አመሰግናለሁ አንቴ። እንግዲህ ፓሪስ የመጨረሻ መስተንግዷ ላይ ትገኛለች። ለዚህ ላለፉት ሰባት ዓመታት የደከመችበትና ከመቶ ዓመት በኋላ ደግሞ ላገኘችው የኦሎምፒክ መስተንግዶ በዛሬ ዕለት ወደ አስር ሺህ ገደማ የሚደርሱ አትሌቶችን እና ተሳታፊዎችን እንደሚያርፉበት የሚጠበቀው የኦሎምፒክ መንደር ወይ ደግሞ ኦሎምፒክ ቪሌጅ እዚህ በፓሪስ በስተሰሜን በኩል በሚገኘው ክፍል አዲስ የተገነባ ነው። በዛሬ ዕለት በኢማኑኤል ማክሮ ተመርቆ ተከፍቷል። በዚሁ ስነስርዓት ላይ በርካታ የፈ ፈረንሳይ ባለስልጣናት ተገኝተዋል። በጣም ጥሩ ሀይሚ። በይፋ እንደተባለው አርብ ነው የሚከፈተው። ቀደም ተብሎ ግን ፈረንሳይ ውስጥ እየተነገረ ያለው ነገር የጸጥታ ሁኔታ ነው። የዩክሬንም የጋዛም ጦርነት አለ። ያንንም በተመለከተ የፈረንሳይ የጸጥታ ሁኔታ ልዩ ጥበቃ ያስፈልገዋል ተብሏል። አንቺ ከቤት ተነስተሽ ስትንቀሳቀሽ ከተማ ውስጥ ያለው ሁኔታ ምን ይመስላል? ከዚህ ቀደም ከነበረው ሁኔታ ዝግጅቱ ከጸጥታ ጥበቃውም አንጻር ከሌሎችም ሁኔታዎች በአጠቃላይ አንጻር ምን ይመስላል? እንግዲህ አሁን ይሄን ዘገባ በማቀርብበት ወቅት የምገኝበት የመክፈቻው ስነስርዓት በሚደረግበት የሴን ወንዝ አካባቢ ነው እና ይሄ አካባቢ እንደሚታወቀው በጣም ከበርካታ ቱሪስቶች ከዚህ ቀደም የሚመላለሱበት እና በጣም ደግሞ ታሪካዊ የሆኑ የፓሪስ ዋና ዋና የቱሪስት መስህቦች የሚገኙበት ስፍራ ነው እና በሚገርም ሁኔታ እንደምመለከተው ከአርብ ጀምሮ ዛሬም በጣም ጸጥ ያለ፣ አብዛኛው የውሃው ክፍል ማለት ነው ወንዙ በፊት በፊት ቱሪስቶች የሚያመላልሱ በርካታ ጀልባዎች የሚንቀሳቀሱበት ነበር። አሁን ምንም አይነት እንቅስቃሴ የለም። በዛም አካባቢ ያሉ የንግድ ሱቆች፣ ምግብ ቤቶች፣ አጠቃላይ ተቋማት ዝግ ሆነዋል። ወደዚህ በስራ ምነ በመኖሪያቸው ወደዚህ አካባቢ የሆኑ ሰዎች ሲንቀሳቀሱም በከፍተኛ የሆነ ፍተሻና በይለፍ ኮድ ወይ ደግሞ ኪዮር ኮድ ሞልተው ነው። የጸጥታው ሁኔታስ ምን ይመስላል? እሱንም አያይዘሽ እንደው ብትገልጽልን። እንግዲህ እንደምመለከተው በጣም ከፍተኛ የሆነ ቁጥር ያላቸው የፖሊስ የጸጥታ አባላት ፈረንሳዮች ብቻ አይደሉም። የኳታር የጸጥታ ሀይሎችን ተመልክቻለሁኝ። እንዲሁም ደግሞ ከሌላም ሀገር የመጡ የጸጥታ አባላት ከዚሁ ከፈረንሳይ ፖሊሶች ጋር ሆነው የኦሎምፒኩ የመክፈቻ ስነስርአት በተሳካ ሁኔታ እንዲካሄድ ስራቸውን እየሰሩ ነው የሚገኙት። ያው እንደሚታወቀው የመክፈቻው ስነስርአት ብቻ ሳይሆን አጠቃላይ ኦሎምፒኩ ከፍተኛ የሆነ ብር ጥቃት ስጋት ባለበት ሁኔታ ይካሄዳል የሚል ስጋት ስላለ እንግዲህ ከወትሮ በተለየ ፈረንሳይ ለዚህ ትልቅ ድግሷ እና ዝግጅቷ ያለምንም ችግር እንዲጠናቀቅ እንግዶቿን በሰላም መጣው እንዲመለሱ ድረስ ከፍተኛ የሆነ ጸጥታ ጥበቃ እንደሚደረግ ነው እንግዲህ ኮዲው እየተነገረ የሚገኘው። ከዚህ ባሻገር የሰራተኛው ሁኔታ ሰልፍ፣ ፈረንሳይ ብዙ ጊዜ ፓሪስ እንደዚህ አይታጣም እና የታሰበ ነገር አለ። ከፓሪስ ኦሎምፒኩ ጋር የሚገናኝ ነገር አለ። እሱ ላይ የተመለከተው ነገር ካለ እስኪ እሱንም ጨምሬልን። በዚህ አጋጣሚ እንግዲህ እንዳልከውም ፈረንሳውያን በዚህ አይነት ትልልቅ ዓለም አቀፍ መድረኮች ላይ ተቃውሟቸውን ለመንግስትም የሚያቀርቡበትን መልካም አጋጣሚ ስለሚሆን ያ ፍራቻ ስለነበር መንግስት ከዚህ ቀደም በተለይ በሰራተኞች ላይ ይነሱ የነበሩትን ጥያቄዎች መልስ ለመመለስ ብዙ ጥረቶች አድርጓል። ሆኖም ግን ዛሬ ላይ በተሰማው ደግሞ በተለይ የዚህ ቻርልስ ደጎል የሚባለው ትልቁ የፈረንሳይ የአየር ማረፊያ የሚገኙ ሰራተኞች በመክፈቻው ቀን አርብ እለት ከፍተኛ የሆነ የስራ ማቆም አድማ መጥራታቸው ታውቋል። ይህም ከደሞዝ እያ ጋር በተያያዘ እንደሆነ ነው የተነገረው። ከዚሁ ቀደም ብሎ ግን በዚሁ በፈረንሳይ የሚኖሩ ኢትዮጵያውያንም በዚሁ ኤርፖርት የኢትዮጵያን የአትሌቲክ ፊልድ ካምፕሱን ለመቀበል ትልቅ ዝግጅት እያደረጉ እንደሆነም መረጃው ደርሶኛል። እሺ አድማጮች አራት ቀን ስለቀረው የፓሪስ ኦሎምፒክ የፓሪስ ወኪላችን ሃይማኖት ጡርነ በቦታው ተመልክታ ያየችውን ነበር ያካፈለችን። ሀይሚ ለሰጠሽን ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ ማንሴ እግር ኳስ የኢትዮጵያ ክልሎች የእግር ኳስ ቡድኖች የወንዶች ውድድር በትናንትናው ዕለት በጉባ ከተማ አሸናፊነት መጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። አርባ ቡድኖች ተሳታፊ የነበሩበት ውድድር ከሰኔ 22 ቀን ጀምሮ የተካሄደው በድሬዳዋ ከተማ አዘጋጅነት ነው። በድሬዳዋ ኢንተርናሽናል ስታዲየም በተካሄደው የዋንጫ ጨዋታ ጉባ ከተማ አቶቲ ገደብ ሐሳሳን 2 ለ0 ያሸነፈው በደሞቻ ጎዮና ታምራት አብራ ግቦች ነው። ለሶስተኛ ደረጃ በተደረገው የመዝጊያ ጨዋታ ጣና ክፍለ ከተማ መንጌ ቤላ ሻንጉልን ሁለት ለአንድ አሸንፏል። ሱፐር ሊግ በሴቶች የሱፐር ሊግ ሻምፒዮንስ እግር ኳስ ውድድር ለሰባት ጊዜያት ዋንጫ ያነሳው የቸልሲ ቡድን በዘንድሮ የመክፈቻ ውድድር አስቶን ቪላን እንደሚያስተናግድ ታወቀ። ከሁለት ወራት በኋላ በሚጀምረው የሴቶች ሱፐር ሊግ ውድድር አርሰናል ከማንቸስተር ሲቲ፣ ብራይተን ከኤቨርተን፣ ሊቨርፑል ከላይስተር ሲቲ፣ ማንቸስተር ዩናይትድ ከዌስትሃም ዩናይትድ እንዲሁም ቶትናም ከክሪስታል ፓላስ ጋር የሚያደርጓቸው ጨዋታዎችም የሚጠበቁ ናቸው። የሴቶች እግር ኳስ ፉክክር አውሮፓ ውስጥ እጅግ በርካታ ተመልካቾች ያሉት ሲሆን በአዝናኝነቱም ይታወቃል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። አስተያየት ጥቆማቸው ያለን መልካም ጊዜ ጤና